the voice of America. አድማጮች ተከታዩም ከዛሬው የእስረኞች መፈታት ጉዳይ ጋር ይያያዛል። ውብሸት ታዬና ሌሎች እስረኞችን ጽዮን ግርማ አነጋግራ ተከታዩን አጠናቅራለች። ከሰባት ዓመታት እስር በኋላ ዛሬ ከእስር የተለቀቀው ጋዜጠኛው ውብሸት ታየን ማምሻውን አግኝቼው አነጋግሬው ነበር። መፈታቱና ከቤተሰቡ ጋር መቀላቀሉ ቢያስደስተውም የሀገሪቱ ሁኔታ ግን ከፍተኛ ስጋት ውስጥ እንደከተተው ይናገራል። የእኛ ሰኞ ነው። ከዋይ ተነስ ወደ ሰንዳፋ የመጣ ነው። ሰኞ ስመጣ መቂ ላይ አንዳንድ ነገሮች ነበሩ። ከዚ፣ ሰንዳፋ ቆይተን ዛሬ ነው እየወጣን ያለ ነው። ከተማው በጣም ምስክል ክሎችል ከዛ በኋላ ያሉ ከተሞች አሉ። ዙሪያውን የምንሰማቸው ነገር እንዲ አይነት ነገሮች የግል የእኛ ነ የአካል ነጻነት ያው ኖርሟል። ማንም ሰው ነጻነትን ይፈልጋሉ። ምሳ ነጻ መሆን አለበት። እሱ ደስ ይላል። ግን ከዛ ጀርባ የምንመለከታቸው ነገሮች ያደፈርሳሉ፣ እንድንሰጋ ያደርጉናል፣ እንድንጨነቅ ያደርጉናል እና ነገና ሻግረን ዘናኮፍ እንድንጠብቅ ዛሬ ተስ ብሎን ነገር ደግሞ የተሻለ ነገር እናያለን የምንለውን ነገር ተረጣሪ ውስጥ ይቀጥላሉ፣ ስም ያደፈርሱታል። ምናልባት እስካሁን ድረስ በተመለከቱ ነው አምስት በመቶ አካባቢ ሰዎች እየወጡ ያሉት ና ሌሎች ስከልት እስር ቤት ነው ሰዎች እና ገፋ ማድረጊያ ጉዳዮች ትንሽ ገፋ ያለ ስለሆነ መጠኑም ሰፊ ስለሆነ እና እንደ መንግስት ደግሞ እንደዚህ ነገሮች ሲታስ ነገሮችንም ጠለቅ ብሎ መመልከት ስላነቀ ማየት ችግሩ ገፋ ያለ ስለሆነ ገፋ ያለ መስ ይፈልጋልና ሰዎች እንዳሉ ያሉት አምስት በመቶ አካባቢ ሰዎች ወቶ ከሆኑ መልካም ነው ይቀጥላል የሚል ነገር አለ። ምንም እንመለከታለን ብዬ አስባለሁ። ሌላው ከእስር የተለቀቀው የቀድሞ የመኢአድ አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ ዛሬም ሌላ ደብዳቤ እንዲፈርሙ ተጠይቀው እንደነበር ይናገራል። ዛሬ ጠዋት ሌላ ወረቀት ፈርሙ ብለውን አንፈርምም ብለን እንዲህ ብለን ከዛ ጠብቁ ተብለን ጠብቀን ከሰዓት በኋላ ላይ ወደ አስር ሰዓት አካባቢ ስቃጭ ሚዛችን ተ በጣም እንደገና እዛ ጋ ፈርኛን አንፈርምም አልናቸው። አንድ ወረቀት ሰጡ። ወረቀቱ የተሳሳተና ላላ የተጻፈው ነገር በፍጹም የሚያልጠየቅ ነው ጥያቄ በደብዳቤ ይቅርታ በጠየቃችሁት መሰረት ይቅርታ ተሰጥቷቸው የሚል አሳፋሪ ደብዳቤ የሚሰጡ ይህ ይቅርታ አልጠየኩም። ይቅርታ መጠየቅ አልፈልግም፣ በይቅርታ መውጣትም አልፈልግም። ነገር ግን ደብዳቤውን መኪና ውስጥ የሚሳየው ለጠየቃችሁት መሰረት ይላል። ያ ደግሞ ነጭ ውሸት ነው። ነጭ ብቻ ሳይሆን አጠቃላይ ውሸት ነው ስርአቱ ሁሉ ጊዜ እንደዋሸ ነው። ማንም ሳይጠይቃቸው ይቅርታ ይቅርታ እንድትጠይቅ አድርገው በፕሬዚዳንቱ የተጻፈ ደብዳቤ ነው በሚል አንድ ደብዳቤ ሰጥተውናል። ያ ማለት ግን ውሸት ነው፣ እኛ አልፈረምንም። አበበ እንደሚለው ላለፉት ስድስት ዓመታት ከስድስት ወር በእስር ቤት ውስጥ ከፍተኛ በደል እንደደረሰበት ገልጾ ይቅርታ ጠይቅ መባሉ ራሱ አሳምሞኛል ሲል በምሬት ተናግሯል። እስር መንግስት አለኝ የሚላቸውን ማንኛውንም የመከራ እስር ቤቶች አውቃቸዋለሁ፣ ከማንም በበለጠ ዝዋይ ያለውንም እዚ ያለውንም ማዕከላዊ ያለውንም። የማዕከላዊ ለብቻዬ ታስራለሁ፣ ከቤተሰብ አልተገናኘሁም እና አስሬ አብዛኛውን ከቤተሰብ ሳልገናኝ ያሳለፉት ስለሆነ እነሱ እንደሚሉት አይደለም፣ እጅግ መራር፣ አስከፊ አስነዋሪ ነው። ሕክምና በመከልከሌ ብቻ አካል ጉዳት ይሆናለ ከጊዜሬ የማይሰማበት ደረጃ ላይ የደረሰ ብቻ እዛን ነው በጣም

ሌተናል ኮሮኔል ጌታቸው ብርሌ ሊነገር ከሚችለው በላይ ግፍ ተፈጸመበት ሰው ነው። በሽተኛ ነው። መፈታት አለብን። እነሱን ቀርተው የወጣ ነው እና እኔ ብቻ ሳልወጣ እኔ አካል ጉዳተኛ ያለ የረዳያን ብሔራ አይሰማም። ስለዚህ እኔ የምለው ሁሉም ል ፖለቲካ አስረኞች ያለ ቅድመ ሁኔታ እንዲፈቱ እጠይቃለሁ። መፍትሄ የሚያመጣው በሀገር አቀፍ ደረጃ የታሰሩ በየማረሚያ ቤቱ ላሉ የጠሩ ፖለቲካ አስረኞች ሲፈቱ ነው። ከእስር በመለቀቅ ላይ የሚገኙት እስረኞች የሚናገሩት ከተለቀቁት ሰዎች ይልቅ በእስር ቤት የሚገኙት በቁጥር እንደሚበዙ ነው። በፌዴራል ፍርድ ቤቶች ውስጥ ክሳቸው የሚታየው የኦፌኮ አመራር አባላትና ቁጥራቸው ወደ ስምንት መቶ የሚጠጋ ተከሳሾችን በጋራ ከሌሎች ጠበቆች ጋር ጠበቃ ሆነው እንደቆዩ የሚናገሩት አቶ ወንድሙ ይብሳ እስካሁን ባላቸው መረጃ ከደንበኞቻቸው ውስጥ ከተፈቱት ይልቅ የታሰሩት ቁጥር እንደሚልቅ ነው። ጠቃሚ ያልተጣራውንም መረጃ ወደ መቶ ሀያ አካባቢ ሰዎች እንደተለቀቁ ነው። መረጃ አለኝ። እርግጠኛ አይደለሁም። አሁንም በርካታ ተጠርጣሪዎች እንዳሉ ግን የወጣው ከግማሽ በላይ አሁንም እስር ቤት እንዳሉ ነው። አሁን ዛሬ ኦርባማን ተምሮ በጣም በርካታዎቹ ከአማራም ክልል ወደ ሰላሳ ሰባት ተፈሳሾች ከሚባሉት ወደ ሰላሳ ሶስቱ ናቸው። ከእነሱ ሁሉ እስከ አልታወቀም። ዞሮ ዞሮ ሦስት ቀን በኋላ በምን ይሁን፣ ለዛሬ ግን ከግማሽ በላይ አሁንም እንዳልወጡ ነው የወጡትን በጣም ብዙዎቹ ሰዎች እስር ቤት ውስጥ እንዳሉ ነው እየገለጹ ያሉት። አቶ አለሌ ምህረቱ ከወልቃይት የማንነት ጥያቄ በአማራ ክልል ከተነሳው ተቃውሞና ከሌሎች አካባቢዎች ከተከሰሱ ተከሳሾችም ጨምሮ ወደ ሁለት መቶ የሚሆኑ እስረኞችን ጉዳይ የያዙ ጠበቃ ናቸው። እርሳቸውም ይህንን ሀሳብ ያረጋግጣሉ። በእርግጠኛነት ወደ መቶኛ ባለው ቦታውም ቁጥራቸው አነስተኛ ነው፣ በጣም ምክንያቱም እኛ ከመንግስት በሰማነው መግለጫ መሰረት አነስተኛ ነው ብለን ነው የምንይዘው። ብዙዎቹ አልተፈቱም። በርካታዎቹ ገና ክርክራቸው እየታየ ነው። የተፈቱት በጣም አነስተኛ ናቸው። አነስተኛ ቁጥር ያላቸው ነው የተፈቱት። አብዛኛዎቹ ገና ናቸው። ሌላው ከአስር ዓመት በላይ ታስረው የቆዩትና ዛሬ የተለቀቁት የቀድሞ የኦሮሞ ፌዴራሊስት ዴሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ ኦልባና ሌሊሳን ለማግኘት ጥረት አድርጌ ነበር። በመጨረሻ በአካባቢው የሚገኙትን አቶ ወንድሙ ኢብሳን አገኘኋቸው። በጣም በብዙ ሺህ የምትቆጠሩ በዚህ ሰዓት ከምሽቱ ወደ አንድ ሰዓት ነው። አዲስ አበባ ቡራዩ ከታ የሚባል መንደር አቀባበል እየተደረገላቸው ነው። አሁን ወልባና ያችን ንግግር እያደረገ ነው። ነገር ግን አቶ ወልባና ከእስር እንደወጡ ለኦሮምኛ ዝግጅት ክፍላችን ተከታዩን ብለው ነበር መራችኋቸው ያሉንን እኛን ፈተው እናንተ ላካችኋቸው ያሏቸውን አለመፍታት ያሳዝናል። አብረሽ ከቤት ወጥተሽ የታሰሹን ብቻሽን ጥለሻቸው መመለስም ያሳዝናል። ለይስሙላ መሪዎቹ ቢፈቱ ከ15 ዓመት በላይ የታሰሩ አሁንም በእስር ቤት ይገኛሉ ብለዋል። በሌላ በኩል አዲስ አበባን ጨምሮ የተለያዩ ከተሞች ውስጥ ነዋሪዎች ከእስር ለተፈቱ ሰዎች በሰልፍና በድምፅ ደስታቸውን ሲገልጹ እንደነበር ያገኘነው መረጃ ይጠቁማል። በወሊሶ፣ በምዕራብ ጉጂ ዳዋ፣ በጆቢር መጂ ወረዳ ዱላ ከተማ፣ ሆሮ ጉዱሩ ወለጋ አረቶ ቆም ወረዳ የሚገኙ ቁጥራቸው የበዛ ሰዎች አደባባይ ወጥተው ለተፈቱ ሰዎች ደስታቸውን ገልጸው በስር የቀሩትም እንዲፈቱ ሲጠይቁ እንደነበር ያነጋገርናቸው ነዋሪዎች ገልጸውልናል። በሌላ በኩል በአዳማ ከተማ አበበ ቢቂላ ስታዲየም ውስጥ የከተማዋ ከንቲባ ወይዘሮ አዳነች ሀቢቤ በተገኙበት አቶ በቀለ ገርባ ከፍተኛ አቀባበል እንደተደረገላቸው የክልሉ የኮሚኒኬሽን ቢሮ ዘግቧል። በዚህ ዝግጅት ላይም አቶ በቀለ ገርባ ንግግር አድርገዋል። ከተናገሩት መካከልም የድርጅት የሃይማኖት አካባቢ ሳይገድበን ቄሮም ሆነ ለኦሮሞ እታገላለው የሚል በትግል ውስጥ ያለው ሁሉ ትግሉ ለኦሮሞ ብቻ ሳይሆን ሌሎች ሰዎችን መውደድ ማክበር ማክበርና መብታቸውን ለተገፉ አካላት በሙሉ መታገል አለበት ብለዋል። አያይዞም ልክ እንደ ኦሮሞ ትውፊት ኦሮሞ ያልሆኑ ኦሮሚያ ውስጥ የሚኖሩ ሰዎችን ጋሻ ሆነን ልንጠብቃቸው ይገባል። ብለዋል በሌላ በኩል ዓለም አቀፉ የጋዜጠኛ ተሟጋች ቡድን ሲፒጄ ኢትዮጵያውያኑ ጋዜጠኞች እስክንድር ነጋና ውብሸት ታየ መፈታታቸው እንዳስደሰተው ገልጿል። የጋዜጠኞቹ መፈታት እንዳስደሰታቸው የተናገሩት የሲፒጄ የአፍሪካ መረጃ አጠናካሪ አንጀላ ኩኝታል ቀድሞውንም መታሰር የማይገባቸው በጣም አሳፋሪ የፍትህ ግፍ የተፈጸመባቸው ጋዜጠኞች ናቸው ብለዋል። የጋዜጠኞች ተሟጋች ቡድኑ ኢትዮጵያ በሌሎች ጋዜጠኞች ላይ የተመሰረቱ ክሶችን እንድታቋርጥና የመናገር ነጻነት እንዲከበር የሚያስችሉ ስር ነቀል የለውጥ ስራዎች እንዲሰሩ ጠይቋል። ገዢው የኢትዮጵያ ፓርቲ ኢህአዴግ ለ18 ቀናት ካደረገው ግምገማ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የአራቱ ፓርቲ አመራሮች በጋራ በሰጡት መግለጫ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከእስር ስለሚለቀቁ ሰዎች ሲናገሩ በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸውና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮችም ሆነ ግለሰቦች እንደሚፈቱ ገልጸው ነበር። የፌዴራል አቃቤ ሕግ ለሀገር ውስጥ መገናኛ ብዙሀን ሰሞኑን በሰጠው መረጃም ከእስር እየተለቀቁ የሚገኙት እስረኞች የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋረጥ እንደሚያደርግ በወሰነው መሰረት የተከናወነ እንደሆነ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።